በሽብርተኝነት ክስ አንድ አመት ከአንድ ወር ግድም ታስረው ዛሬ በነፃ እንዲሰናበቱ የተበየነላቸው የአንድነት ፓርቲ የቀድሞ አመራሮች አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አቶ የሺዋስ አሰፋና ሌሎች ሁለት ተጠርጣሪዎች ናቸው። በነጻ እንዲሰናበቱ የተወሰነውም የቀረበባቸው የሽብርተኝነት ክስ ከጥርጣሬ ባለፈ ተሳትፏቸውን ማረጋገጥ ባለመቻሉ ፍርድ ቤት ቤቱ በውሳኔው ማስታወቁ ተገልጿል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ታሳሪዎቹ ከእስር ቤት አልወጡም። የአረና ትግራይ ለዲሞክራሲና ሉዓላዊነት ሊቀመንበር አቶ ገብሩ አስራት እንደሚሉት ፍርድ ቤቱ ከእስር እንዲወጡ ወስኗል። ይወጣሉ የሚል ተስፋም አለን። እንደሚፈቱ ወስኗል። መቼ እንደሚለቀቁ እና ወጥተው የወጡበት ሁኔታ ግን ገና ላየንም። ግን እስከ ተወሰነ ድረስ ይወጣሉ የሚል እምነት አለን። የፓርቲያችን ስራ አስፈጻሚ አቶ አብርሃ ደስታ የሽብር ድርጊት ፈጽመዋል የሚል ፍጹም እምነት የለንም ያሉት አቶ ገብሩ አስራት በሽብርተኝነት ክስ ተመስርቶባቸው የታሰሩ ሁሉ እንዲለቀቁም ጠይቀዋል። አቶ አብረሀ ደስታ የፓርቲያችን ስራ አስፈጻሚ አባል ናቸው። መጀመሪያም በሰላማዊ አግባብ የመታገል ጽኑ አቋም ያላቸው ሰው በመሆናቸው በሽብር ስራ ላይ ሰመራሉ የሚል ነገር የለንም። አሁንም ምንም ስላልተገኘባቸው ነፃ ተለቀዋል። ስለዚህ መፈታታቸው በጎ ነገር ሆኖ የታሰሩበት ምክንያት ግን ምንም ተጨባጭ ነገር እንደሌለ እንገነዘባለን። በዚህ አጋጣሚ ብዙ አባሎቻችን በየአካባቢው የታሰሩትም እንዲሁ እንዲፈቱ ፍላጎት አለን። በተጨማሪ አቶ አማረ ተወልደ የተባሉትም ያለምንም ምክንያት እንዲሁ በጸረ ሽብር ተከሰው እዛ ወህኒ ቤት ስላሉ ምን ሊለቀቁ እንፈልጋለን። በሌላው አካባቢ ለምሳሌ በእግረ ሐሪባ ኮህ አካባቢም እንዲሁ በክስ የተመሰረባቸው ገበሬዎች በሽብርተኝነት ወይ ህገ መንግስቱን በመቃወም በሚል እስካሁን ድረስ ተከሰው ብዙ ጊዜ የታሰሩ የተፈቱ ያሉትም እነዚህም እንዲለቀቁ እንፈድ እንፈልጋለን። በተጨማሪ በቅርቡ የተገደለው አቶ ታደሰ አብርሃም እስካሁን ድረስ ገዳዩ አልተያዘም፣ ለፍርድም አልቀረበም። እነዚህ ሁሉ እንዲስተካከሉ እንፈልጋለን መፍትሄ እንዲያገኙ ፍላጎት አለን። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት በበኩላቸው አንድ ሰው ይህን ያህል ጊዜ ለምን ይታሰራል ሲሉ ጠይቀዋል። አንድ ሰው ይህን ያህል ጊዜ መጀመሪያ ለምን ይታሰራል? ጥፋት ሳይኖርበት፣ ምንም ነገር ሳያደርግ ለዚህም ያበቃ ነገር ለዛውም ሽብር የሚባለውን ጣር እየጠሩ አገርን እና ቤተሰብን ሲያሸብሩ ኑረው ስልጣናችንን አደላድለናል ብሎት ባሉ ጊዜ የቤተሰብ የሁለት ልጆቹ ስቃይ የሚስቱ ስቃይ እሱ በእስር ቤት ያለበትን ስቃይ ሁሉ እንደምንም ሳንቆጥር ዛሬ መብታችንን ከልክለው ከዛ አሰቃይተው ሲፈቱን ጥሩ ነው የሚባለው ነገር እኔ በእውነት ለመናገር ትክክለኛ እንትን አይመስለኝም። እንደውም ለእነዚህ ሰዎች ካሳ መጠየቅ አለባቸው። እያሰሩ እንደዝም ብለው የሚያፍሱበትን መንገድ ለምን እንደሆነ መታወቅ አለበት። ይሄንን ነገር እንደ ጥሩ ዜናም ሆነ እንደ አንድ ልዩ ክስተትና ኢቨንት እያየን የሀገራችንን ትልቅ ስል መርሳቱ ትክክል አይመስለኝም። ለማንኛውም ግን ጓደኛዬ ነው። ከቤተሰቦቹ ጋር መገናኘቱ እንደ ሰው ነፃ ሁኜ ሳስብ ከዛ አስከፊ ሁኔታ ውስጥ ቢወጣ ደስ ይለኛል። በአጠቃላይ ግን የሰዋት እንደሚታገልበትና እኔም እንዳለሁበት ነው። ነገር ግን የሆነው ነገር ሁሉ የባሰ ያበሳጨኛል ያናድደኛል እንዲለቀቁ የተፈረደላቸው እስረኞች እስር ላይ ሳሉ ችሎት በመድፈር በሚል ተከሰው ስለነበር ይውጡ አይውጡ ገና አልታወቀም ሲሉ ኢንጂነር ይልቃል ጌትነት ተናግረዋል እንግዲህ ዛሬ ለብይን ነበር ጥፋተኛ ናቸው አይደለም ተከራከሩ የሚል ነበረው ያው በነጻ ተለቀቁ ነው የተባለው ነገር ግን አሁን ደግሞ የምሰማው ነገር ችሎት በመድፈር የሚል ክስ ተከሰው ተፈርዶባቸው ስለነበረ ሌላ ክስ ማለት ነው እዛው እስር ቤት እያሉ ስለዚህ ያ ተፈርዶባቸዋል የታሰሩት ተቆጥሮ ይወጣሉ ወይስ ሰዎች ያደፍራቸዋል ተብሎ ከተፈረደባቸው በኋላ እንደገና ይቆጠራል ወይም ደግሞ በተከሰሱበት ጉዳይ ነጻ ስለተለቀቁ በነፃ ይወጣሉ የሚለው ዳኛውን በግልጽ አላስቀመጠውም። እኛም በግልጽ ያወቅነው ነገር የለም፣ ከዚህ የተለየ ነገር ያው ከነሱ በተለየ ሁኔታ ሀብታሙ ይሄ ክስ ስላልነበረበት ዛሬውኑ ከእስር ቤት እንደሚወጣ እና በሱ ሁኔታ ይወጣሉ አይወጡም የሚለውም ገና በግልጽ የታወቀ ነገር አይደለም። ስለዚህ አሁን በቀጥታ ከእስር ቤት አልወጡም ገና ናቸው።